የኢትዮጵያ መንግስት ላለፉት ዓመታት በተከታታይ የተነሳበትን ሕዝባዊ ተቃውሞ ተከትሎ የታሰሩ የፖለቲካ እስረኞችን በመፍታትና የፖለቲካ ምህዳሩን በማስፋት እርምጃ እንደሚወስድ ካስታወቀ ወዲህ በሺ የሚቆጠሩ እስረኞችን መፍታቱ ተስፋ ሰጭ እርምጃ ሆኖ ታይቶ ነበር። ሆኖም መንግስት ባለፈው ሳምንት መጨረሻ ለስድስት ወር የሚቆይ አስቸኳይ ጊዜ አዋጅ ማወጁ ደግሞ ብዙዎችን ግራ ጋብቷል፣ አሳስቧልም። አዋጁ የዜጎችን የመሰብሰብ፣ ተቃውሞ የማሰማትና ሌሎችንም የዴሞክራሲያዊ መብቶች የሚያግድ ሲሆን ካለፈው አርብ ጀምሮ ተግባራዊ እንደሚሆንም ተገልጿል። አዋጁ ከመውጣቱ አንድ ቀን ቀደም ብሎ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአገሪቱ እየተካሄደ ያለውን የፖለቲካ ለውጥ ይበልጥ ለማገዝ ሲሉ ስልጣናቸውን ሊለቁ የወሰኑ መሆኑን አስታውቀው ነበር። የእሳቸው ስልጣን መልቀቅ የፖለቲካ ማሻሻያ ፕሮግራሙን እንዴት ሊያግዝ እንደሚችልና ተተኪው ጠቅላይ ሚኒስትርም ማን ሊሆን እንደሚችል ባልታወቀበት ሁኔታ የአስቸኳይ ጊዜ አዋጅ መታወጁ አገሪቱ እየሄደችበት ያለውን አቅጣጫ የሚያጠያይቅ አድርጎታል። ባለፉት 27 ዓመታት በስልጣን ላይ በቆየው የኢህአዴግ መንግስት ላይ ያነጣጠሩ ተቃውሞዎች በተለይ ላለፉት ሶስት ዓመታት በተከታታይና ተጠናክረው በአብዛኛው የአገሪቱ ክፍሎች መሰማታቸውና አሁንም እየተሰሙ መሆኑ የሚታወቅ ሲሆን በመንግስት የኃይል እርምጃ ምክንያትም በርካቶች ተገድለዋል፣ በሺ የሚቆጠሩም ታስረዋል። ተቃውሞና መጹን ለመከላከልና ለማስወገድ ታውጆ የነበረው የመጀመሪያው አስቸኳይ ጊዜ አዋጅ አስር ወራት ቆይቶ ግቡን ሳይመታ ባለፈው ነሐሴ ወር እንደተነሳ እየታወቀ አሁን በድጋሜ ተመሳሳይ አዋጅ ለምን ማወጅ እንደተፈለገ ለብዙዎች ግልጽ አይደለም። በአሁኑ ወቅትም ህዝባዊ ተቃውሞው ይሰፋና ይልቁንም ይበልጥ ደም አፋሳሽ የሆነ በሄደበት ወቅት መንግስት የፖለቲካ እስረኞችን በመፍታትና የፖለቲካ ምህዳሩን በማስፋት ለብሔራዊ መግባባት ከመስራት ይልቅ የአስቸኳይ ጊዜ አዋጅ በማወጅ አገሪቱን በኃይል ለማስተዳደር መሞከሩ ሌላ ስህተት መፈጸም እንዳይሆንና አገሪቱንም ወደ ባሰ ችግር እንዳያስገባት ስጋታቸውን የሚገልጹ በርካቶዎች ሆነዋል። የአሜሪካ መንግስት አዲስ አበባ በሚገኘው ኢምባሲው አማካይነት የአስቸኳይ ጊዜ አዋጅ ሊፈጥር የሚችለውን ችግርና ሊያስከትል የሚችለውን መዘዝ የኢትዮጵያ መንግስት ማጤን እንዳለበት አስገንዝቧል። መንግስት ከኃይል እርምጃ ይልቅ የብሔራዊ መግባባት ሊፈጥሩ የሚችሉ የማሻሻያ እርምጃዎችን እንዲወስድ መክሯል። ሌሎች ወዳጆቹም እንዲመክሩ ተሳስቧል። የአውሮፓ ህብረት በበኩሉ ዛሬ ባወጣው መግለጫ የጠቅላይ ሚኒስትሩ ከስልጣን መውረድ የሚፈጥረው ክፍተት እንዳይኖር ስጋቱን በመግለጽ አዲሱ መንግስት የተጀመሩ የማሻሻያ ፕሮግራሞችን ለማስቀጠል የሚያስችል አቅም ያለው መሆን እንዳለበት አሳስቧል። በአገሪቱ እየታዩ ያሉ ችግሮች ሊፈቱ የሚችሉትና የህዝብ ጥያቄዎችም ሊመለሱ የሚችሉት በገንቢ ውይይትና ድርድር ብቻ መሆኑን መንግስት መገንዘብ ያለበት መሆኑን መግለጫው አስገንዝቧል። ሆኖም ግን የታወጀው የአስቸኳይ ጊዜ አዋጅ ጅምሮቹን የሚያጨናግፍ እንዳይሆን ስጋት ያለው መሆኑን በመግለጽ አዋጁ ለተወሰነና አጭር ጊዜ መሆን እንዳለበትና በህገ መንግስቱ የተደነገጉ መሠረታዊ የዜጎችን መብቶችም የማይጥስ መሆን እንዳለበት መግለጫው አክሎ አሳስቧል። የህብረቱን መግለጫ ይዘትና መልእክት የህብረቱ ቃል አቀባይ ወይዘሪት ካትሪን ሬይ ለዶቼቬሌ ሲያብራሩም የጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን መውረድ በአገሪቱ ያልተረጋጋ ሁኔታ ሊፈጥር ይችላል። አዲሱ መንግስት ጠቅላይ ሚኒስትሩ የህዝቡን ጥያቄ ለመመለስ የጀመሯቸውን የማሻሻያ ፕሮግራሞች ለማስቀጠል የሚያስችል አቅም ያለው መሆኑ በጣም አስፈላጊ ነው በማለት ዳግም የታወጀው የአስቸኳይ ጊዜ አዋጅ የተጀመሩትን የማሻሻያ ፕሮግራሞች እንዳያሰናክል ህብረቱ ያሳሰበ መሆኑንም ጭምር ቃል አቀባይ ካትሪና አስታውቀዋል። ገበያው ንጉሴ ለዶችቬሌ ራዲዮ ብራስልስ።